የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ በየቀኑ ከ3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። እንደምን አምሽታችኋል? አድማጮቻችን በዕለተ ቅዳሜ ታኅሳስ ዘጠኝ ቀን ነው ዛሬ። የጌታችንና የአምላካችን የኢየሱስ ክርስቶስ በዓለ ልደት ገና እንኳን አደረሳችሁ ሳ በዓሉን የሚመለከቱ አጫጭር ቅንብሮች ከተለያዩ የእምነቱ አባቶችም ቡራኬና የእንኳን አደረሳችሁ መልእክት አግኝተናል ለብዙ አድማጮቻችን ዕለቱ ማለትም ቅዳሜ የረፍት ቀን ነው ወዲህም አውደ ዓመት እና በሁለተኛው አጋማሽም ዘና ሊያደርጓችሁ የሚችሉ ሙዚቃዎች ተሰናድተዋል ከአቀናባሬ ንጉሡ ታምሬ ጋር አዲሱ አበበ አብሬያችሁ በመቆየት አስተናግዳለሁ ዘና በሉ ይመቻችሁ መልካም በዓል ዜናው እንዳበቃ እንመለሳለን ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። እንኳን ለብርሃን ልደቱ አደረሳችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሻኑ ጆና ከሚንግስ በስቱዲዮ አብሮኝ ይገኛል። የኢትዮጵያ ክርስቲያኖችና በመላው ዓለም የሚገኙ ኦርቶዶክስ ክርስቲያኖች የኢየሱስ ክርስቶስን የልደት በዓል ዛሬ አክብረው ውረዋል። በኢትዮጵያ አከባበሩ ምን ይመስል እንደነበረ ለመጠየቅ ወደ አዲስ አበባ ደውዬ እስክንድር ፍሬውን አግኝቸዋለሁ። መስመር ላይ ነው። እንደምን አመሸ እስክንድር። እንደምን አመሸ ሰለሞን። እንኳን አደረሰህ። እንኳን አደረሳችሁ ለገና በዓል። እንኳን አብሮ አደረሰን ሰለሞን። እስቲ ምንድን ነበር የሚመስለው የዛሬ ገና በዓል አከባበር፣ አንተም እያከበርክ ካለህበት ሁኔታ አካባቢ፣ በአጠቃላይ በሀገሪቱም ውስጥ በምን አይነት ሁኔታ ተከበረ? እንግዲህ ሰለሞን፣ ያው እንደምታውቀው የገና በዓል ሃይማኖታዊ ገጽታው ይበልጥ የሚጎላ በዓል ነው። ከዚህም በላይ ግን፣ በተለይ በሁሉም የክርስትና ዘርፎች በጋራ የሚከበር ታላቅ በዓል ነው። በዚህም መሰረት ህብረተሰቡ በየቤቱ ከሚያደርገው በተጨማሪ በተለያዩ አብያተ ክርስቲያናት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን፣ በካቶሊክ ቤተ ክርስቲያን እና በፕሮቴስታንት ወይም በወንጌላውያን አብያተ ክርስቲያናት በተለያዩ ስነ ስርዓቶች ተከብረዋል። ከዚህ ጋር በተያያዘ የቱሪስት መስህብ በሆነችው በታሪካዊቷ ላሊበላ በተለይ በሺዎች የሚቆጠሩ ምዕመናን እና ቱሪስቶች እንደዚሁም ሌሎች እንግዶች በተገኙበት መከበሩን የሀገር ውስጥ የመገናኛ ብዙሀን ዘግበዋል። በዚሁ አከባበር ላይ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውም ተገኝተዋል፣ ንግግርም አድርገዋል። በስፍራው ለተገኙ ሰዎች እንግዲህ እንደዚህ አይነት በዓላት ከበዓልነታቸው በተጨማሪ እንደዚህ የሚከበሩባቸውን አንዳንድ ቦታዎች ለቱሪስቶች ይበልጥ የማስተዋወቅና ቱሪስቶች ይበልጥ እንዲጎበኟቸው የማድረግ ስራም እየሰራ ይመስላል መንግስት። እንግዲህ የአቶ ገዱ አንዳርጋቸው የአማራ ክልል ፕሬዚዳንት በዛ ስፍራ መገኘትም ከዚሁ ጋር የተያዘው ይመስላል ካደረጉት ንግግርን በመነሳት እና በዚህ መንገድ ነው እየተከበረ ያለው። ሰለሞን፣ ይሄ በዓል ተከበረው በአመዛኙ በሃይማኖታዊ ሁኔታ ነው ብለህ ነበር እና ገና የክርስቲያኖች በዓል ነው፣ የኢየሱስ ክርስቶስ ልደት ቀን ነው እና ምን ማለትህ ነው? ያው የሀይማኖት በዓል ነው። አዎ፣ ምን ለማለት ፈልጌ ነው ሰለሞን፣ ሀይማኖታዊ ገጽታው ይበልጥ የሚጎላ በዓል ነው ስል እንግዲህ በአደባባይ የሚከበር በአደባባይ በሚደረጉ ስነ ስርዓቶች እንደ መስቀል ደመራ እንደ ጥምቀት አይነት በዓል አይደለም ለማለት ፈልጌ ነው። አንዳንድ በዓላት እንግዲህ ባህላዊ ገጽታም ጭምር አላቸው ከሃይማኖታዊ ገጽታቸው በተጨማሪ በአደባባይ ጭምር በተለያዩ ስነ ስርዓቶች የሚከበሩ በርካታ ሰዎችም በአደባባይ በተለያዩ ስነ ስርዓቶች የሚያከብሯቸው ናቸው ከሚል በመነሳት ነው። እርግጥ በዚህኛውም በዓል እንደዚሁ በሺዎች የሚቆጠሩ ሰዎች በተገኙበት አሁን ላሊበላ የተካሄደው ስነ ስርዓት፣ በአደባባይ የተካሄደ የሚባል ነው ይሄንንም ሳልዘነጋ ማለት ነው። ከዛ በተረፈስ የጸጥታ ሁኔታ እንዴት ነበረ? እንግዲህ በአመት በዓል ብዙ ጊዜ ያው ሰለሞን እንደምታውቀው የእለት ዕለት በዋዜማው የነበረው አይነት ሁኔታ ዛሬ አልነበረም። በዋዜማው ነው የበለጠ የሰው ቁጥር በየአደባባዩ በየገበያው የሚታየው። አሁን አዲስ አበባን ምሳሌ ባደርግልህ ሰለሞን፣ ትናንትና የነበረው የትራፊክ መጨናነቅ፣ በተለይም አሁን በዓላትን አስታከው የሚከፈቱ ኤግዚቢሽኖች አሉ። በአዲስ አበባ በዋናው ኤግዚቢሽን ማዕከል እንደዚሁም በሚሊኒየም አዳራሽ፣ ለምሳሌ የገናን በዓል ምክንያት በማድረግ ሰዎች እንዲገበያዩባቸው የተከፈቱ ኤግዚቢሽኖች ነበሩ። በእነዛ አካባቢዎች የነበረው የሰው ቁጥር፣ የሚገበያየው ሰው ቁጥር በጣም ከፍተኛ ነበር ሰለሞን። የትራንስፖርት እጥረቶችም ታይተዋል። ነገር ግን በዕለቱ በዓሉ በሚከበርበት በዛሬ ዕለት ግን አብዛኛው ሰው በቤቱ ሆኖ የሚያከብርበት ሁኔታ ስላለ መንገዶቹም ያለውም የሰውም ቁጥር በየመንገዱ እና በየቦታው የሚታየው ማለት ነው ቀነስ ብሎ ይታያል። ከፀጥታ ሁኔታ አንጻር ግን ምንም ያልተለመደ ሁኔታ አልተመለከትኩም። ትናንት ዞር ዞር ብዬ ለመመልከት ሞክሬያለሁ። ያን ያህል ለየት ያለ ሁኔታ አልነበረም ከጸጥታ ሁኔታ አንጻር። ሰለሞን፣ እስክንድርን አመሰግናለሁ። መልካም ገና። በድጋሚም፣ በኑሯቸውና በደሞዛቸው ማነስ የተከፉ የአይቮሪ ኮስት ወታደሮች በተለያዩ የሀገሪቱ ከተሞች ውስጥ ዛሬ አመፅ አንስተዋል። ሌሊቱን በብዙ አካባቢዎች ሁከትና የተኩስ ድምፆች ይሰሙ እንደነበረ ተዘግቧል። ጋና ውስጥ የዛሬ ወር አካባቢ በተካሄደው ምርጫ ያሸነፉት ናና አኩፎ አዶ ዛሬ ቃለ መሐላ ፈጽመዋል። እስከ ዛሬ በስልጣን ላይ የነበሩትን ፕሬዚደንት ጆን ድራማኒን ማናማን ያሸነፉት አኩፎ አዶ በምረጡኝ ዘመቻቸው ወቅት ዋነኛ መከራከሪያቸው ያደረጉት የሀገሪቱን የምጣኔ ሀብት አቅም መዳከም እንደነበረ ይታወቃል። ሰላማዊውን የስልጣን ሽግግር በአፍሪካ ለመታዘብ በመላ አፍሪካ የተጋበዙ መሪዎችና በሺዎች የሚቆጠሩ ታዳሚዎች በስነ ስርዓቱ ላይ ተገኝተዋል።

እኛ በጨርቅ ተጠቀለለ የዓለም ዜናውን አደናቅም። በድጋሜ እንኳን ለብርሃነ ልደቱ አደረሳችሁ እላለሁ። በጨርቅ ተጠቀለለ የዓለም ዳኒት የዓለም ዳኒት ዛሬ ተወለደ። የዓለም ድኅነት ሊቀ መዘምራን ኪነጥበብ ወልደ ቂርቆስን እያመሰገን እንኳንም አደረሱ ላለሁ በየአራት ዓመቱ በ28 ከመሆኑ በቀር ታኅሳስ 29 ቀን በኢትዮጵያ የቀን ቀመር የልደት በዓል መታሰቢያ ነው። እናም ዛሬ በተለይ በኢትዮጵያ በዓሉ የገና በዓል በብሔራዊ ደረጃ እየተከበረ ነው በኢትዮጵያ ብሔራዊ ባዕድነቱን መግለጽ እንጂ ለነገሩማ በመላው ዓለም የምስራቁ ኦሪየንታል የኦርቶዶክስ አማኞች ዘንድ ክብር ነው፣ አውደ ዓመት ነው። ዛሬ ዛሬ በመላው የክርስትና እምነት ተከታዮች እየታሰበ ያለውን የዘንድሮ የ 2009 ዓ ም የገና በዓል ለሚያከብሩ አድማጮቻችን እንኳን አደረሳችሁ ብለው ቡራኪያቸውንም እንዲሰጡልን የእምነቱን አባቶች ጋብዣ አለሁ። በዚህ በዩናይትድ ስቴትስ የዋሽንግተን ዲሲና አካባቢዋ እንዲሁም የካሊፎርኒያ አህጉር ስብከት ሊቀጳጳስና የኢትዮጵያው ቅዱስ ሲኖዶስ አባል ብፁዕ አቡነ ፋኑኤል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስመናሁ ዜነወክሙ አብይ ዜና ፍስሐ ዘይከውን ለኩሉ ሕዝብ። እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና የሉቃስ ወንጌል ምዕራፍ ሁለት ከቁጥር አስር በሀገራችን ኢትዮጵያ በመላው ዓለም ሁሉ የምትገኙ ኦርቶዶክሳውያን፣ ኦርቶዶክሳውያት የሆናችሁ ክርስቲያኖች በሙሉ እንኳን ለሁለት ሁለት ሺህ ዘጠኝ ዓመተ ምሕረት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት በሰላምና በጤና በበረከት ጠብቆ አደረሳችሁ። ይህንን የምሥራች የተናገረ ምድራዊ ያልሆነው ሰማያዊ ከሰው ወገን ያልሆነው ከመላእክት ወገን የሆነው የመላእክት አለቃ ቅዱስ ገብርኤል በቤተልሔም በእረኝነት ተሰማርተው መንጋዎቻቸውን ሲጠብቁ ለነበሩት እረኞች የተናገረው የሰላም ዜና ነው። አትፍሩ ደስ ይበላችሁ፣ ዛሬ ተወለደ ብሎ የጌታን መወለድ የሰማይ መልአክ አበሰራቸው። ስለ ዓለም ኃጢአት ከባህሪ አባቱ ከእግዚአብሔር ጋር እኛን ለማስታረቅ ሰው ሆኗል። ስለዚህ ይህ በዓል ታላቅ በዓል ነው። ይህ በዓል የበረከት በዓል ነው። ይህ በዓል ከጨለማ ወደ ብርሃን የወጣንበት በዓል ነው። ይህ ብርሃን ጨለማን ያሸነፈ፣ ይህ ብርሃን ሞትን ያሸነፈ ነው። ስለዚህ በቤተልሔም የታየው ሰላም በቤተልሔም የወረደው የጌታ ክብር ይለዋል። የጌታ ክብር በእነዚያ በእረኞቹ ዙሪያ አበራ ይላልና በእረኞች ዙሪያ የታየ የተገለጠ የጌታ ክብር ዛሬም በዓለማችን ላይ እንዲገለጥ ዓለማችንንም ከጨለማ ወደ ብርሃን እንዲያወጣት በምድራችን ላይ ብዙ መከራዎችና ፈተናዎች፣ ችግሮች እየታዩ ነው እና እነዚህ ሁሉ የሚቀሉት የጌታ ብርሃን በዙሪያችን ሲያበራ ነው እና በሀገራችን ኢትዮጵያ፣ በዓለም ሁሉ የጌታ ብርሃን አብርቶ ሰዎች ሁሉ ከጭንቀት ከፍርሃት ተወግደው በፍቅርና በአንድነት በሰላም እንዲኖሩ ሁሉም ወደ ቤተ ልሔም ፊቱን እንዲያዞር ጌታ የተወለደባትን ቤተ ልሔምን እንዲያስብ ወደ ቤተ ልሔም በመቅረብ በእኛም ልቦና ውስጥ ጌታ እንዲወለድ በእኛ ልቦና ውስጥ ያለው ክፋት፣ ክፉ ሀሳብ፣ ክፉ ምኞት ሁሉ ተወግዶ በእኛም ልቦና ያ አማናዊ ብርሃን እንዲበራ ሁላችንም በንስሐ አማካኝነት በእኛም ህይወት ውስጥ ጌታ በንስሐ እንዲወለድ ሁላችንም ወደዚህ ብርሃን ልንቀርብ ይገባናል እና በተለይ በሀገራችን ኢትዮጵያ ይህን በዓል የምታከብሩ ወገኖቻችን ሁሉ ችግረኞችን በማሰብ እስረኞችን በማሰብ የታመሙትን በማሰብ እነሱንም በመጠየቅ ችግራቸውን በመካፈል በዓሉን ልናከብረው ይገባል። በዚህ በዓል እግዚአብሔር አምላክ ያዘኑ የሚጽናኑበት፣ የታሰሩ የሚፈቱበት፣ የተቸገሩ ሁሉ ከችግራቸው የሚወጡበት የበረከትና የፍቅር በዓል እንዲያደርግልን የእሱ ቅዱስ ፈቃድ ይሁንልን። ሀገራችን ኢትዮጵያ በሰላምና በፍቅር በአንድነት ይጠብቅልን። አሜን። እንግል ፈጣሪዋን ወለደችው በመጠቅለያም ተገለለችው፣ የለምና ስፍራ ለእንግዶች ማረፊያ ግርግ ማስተኛቸው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ ግርግ ማስተኛቸው በከብቶች ማደሪያ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አኃዜ ሁሉ ገባሬ ሁሉ እግዚአብሔር የሁሉ አስገኝ የሁሉ ፈጣሪ በዚች እለትና በአሁኗ ሰዓት ለዓለም ሁሉ ሰላምን ትሰጥልን ዘንድ እንማልድሃለን እንለምንሃለን። ሰላም በምድር ብለ ያናገር ካምላክ አንተ ነው። ስለዚህ ሰላማችን የተነሳን ሁሉ በአንተ ዘንድ ሰላም እንድናገኝ ልመናችንን እናቀርባለን። በዓሉንም የሰላም፣ የጤና፣ የደስታ በዓል አድርግልን። አሜን። በሩቅምም በቅርብም የምትገኙ ወገኖች ኢትዮጵያውያን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰው ይህንን ቃል የተናገሩት መላእክት ናቸው። አዛዡም እውነተኛ ፈጣሪ፣ ገባሪ የሆነ እግዚአብሔር አምላክ ነው። ሰላም በምድር የሆን ዘንድ ስለፈቀደ ሰላም በምድር ስምረቱ ለሰብ ብሏል። እንግዲህ ወገኖች ሁሉ ይህንን ቃል መስማት ብቻ አይደለም በተግባርም መዋል የሁላችን ግዴታ ነው። ወብሲ ተወልድ ለሰብ ሰው የተፈጠረው ለመስጋና ነው ይላልና አሁን እያንዳንዳችን ምን ትፈልጋለህ? ተብለን ብንጠየቅ ወርቅ አይደለም፣ ብር አይደለም፣ የከበረ ድንጋይ አይደለም፣ እርስት ጉልት አይደለም፣ ሰላም ነው የሚያስፈልገን። ለሰው ልጅ ሰላም ከሌለ ወርቁ ብሮ ይዘረፋል፣ ይጠፋል። ሰላም ከሌለ ጸጥታ አይገኝም፣ የበሰለውን እንኳን እህል ለመብላት አይችልም። ሰላም ከሌለ ሰው የለም። ሰላም በግድ ለኛ ለሰው ልጆች ሁሉ ያስፈልግናልና አሁንም ሰላም ያድርግልን። አሁን ለኢትዮጵያችን የሚያስፈልገን ሰላም በምድር ነው የተባለውን ነው። ሰላም ለሀገራችን፣ ሰላም ለወገናችን፣ ሰላም ለሕዝባችን በጣም የምንመኘው የምንፈልገው ስለሆነ ለአምላክ ምስጋና ይግባው። ጊዜ ያደረሰን እኛም ደግሞ የሰላሙ ተካፋዮች ሁነን ሁላችን የጦር መሳሪያ ከማብጀት ይልቅ ሰላምን መፈለግና ለሰላም መዘጋጀት ለሁሉ አስፈላጊ ነው። ሰላም ከሌለ በሀገር መኖር አይቻልም። ወደ ሀገራችን ለመግባት ሀገራችን ለመኖር የምንበቃበትን ጊዜ እግዚአብሔር ያብጅልን። በሀገር ቤት ያላችሁት ሁሉ ሰላምን እንድትመኙ፣ ለሰላም እንድትታጠቁ፣ እንድትነሱ ያስፈልጋል። ሁላችን ወንድማማቾች ነን። ሁላችን እህትማማቾች ነን። ሁላችን ለሰላም እንታጠቅ፣ ለሰላም እንነሳ። መንግስትም ቢሆን የሚገዛው የሚያስተዳድረው ሰላም ሲሆንለት ነው። ሰላም በምድራችን፣ ሰላም በዓለማችን። ብፁዕ አቡነ መልከጼዴቅ የስደተኛው ቅዱስ ሲኖዶስ አባልና ዋና ጸሐፊ እንኳን እንደ ኢትዮጵያውያን አቆጣጠር ለሁለት ሺ ዘጠኝ አመተ ምህረት ለጌታችን ለመድኃኒታችን ልደት በዓል በሰላምና በጤና አደረሰን። በሰማይ ለእግዚአብሔር ምስጋና፣ በምድርም እግዚአብሔር ለሚወዳቸው ሰዎች ሰላም ይሁን። ይህ የልደት በዓል ለሞቱት ምሕረት፣ ለታመሙት ጤንነት፣ ለተራቡት ምግብ፣ ለታረዙት ልብስ፣ መጠለያ ላጡት መጠለያ እንዲሁም ሰላም ለሀገራችንና በመላው ዓለም ለሚኖሩ ሰዎች ይሆንልን። በተለይ በሀገራችን እና ከሀገራችን ውጭ ለሚኖሩ ኢትዮጵያውያን በፍትህ በመቻቻል በፍቅር ተሳስቦ ለመስራትና አብሮ ለማደግ የሚያስችለን መንፈስ ይስጠን። እንኳን ሁላችሁም ለጌታችን ኢየሱስ ክርስቶስ ልደት አደረሳችሁ። በሀገራችን ኢትዮጵያ ላላችሁ ወንድሞቻችን፣ እህቶቻችን፣ ቤተሰቦችም እንደዚሁም ደግሞ መላው የኢትዮጵያ ሕዝብ እንዲሁም ደግሞ በዚህ በውጭ ሀገር በተለያየ ቦታ የምትኖሩ ክርስቲያኖች እንዲሁም ደግሞ ሌሎችም ወንድሞቻችን ሁሉ እንኳን በሰላም አደረሳችሁ። እግዚአብሔር ይባርካል። እንዴት ነው እናንተ አካባቢ አባ አከባበሩ ባጭሩ ቢገልጡልኝ። ትላንትና አርብ ዕለት ከምሽቱ በአንድ ሰዓት የንስሐ የሚፈልጉ ሰዎችን አድርገዋል። እዚያም ደግሞ ማሌት ቆመናል። እዛ ደግሞ በሁለት ሰዓት የቅዳሴውን ስነ ስርአት አድርገን የቅዳሴ ሰዓት ስርአታችንን አድርገን መስዋዕተ ቅዳሴያችንን አድርገን በዚህ መልኩ አድርገናል። በመሀሉ በቅዳሴ ስነ ስርአቱ ላይ መዘምራኖች አሉ፣ ያሬዳዊ መዘምራኖችም አሉ። ይህን ፕሮግራም እነሱም ያደርጋሉ። ቅዳሴውን ደግሞ የተለያዩ ካህናቶች ከተለያየ ቦታ የመጣንም አሉ፣ የተጋበዙ አሉ። በአንድነት እናደርጋለን። ብዙ ምዕመናን ተገኝተዋል። ባህላችን በደመቀ ሁኔታ ለማክበር ችለናል። የጌታችን የኢየሱስ ክርስቶስ ልደት በሚገባ አክብረናል። አመሰግናለሁ። አባ አባ ባይን ፍራንሷ ገብረ ሚካኤል በዋሽንግተን ዲሲ ኪዳነ ምሕረት ኢትዮጵያውያን ካቶሊክ ካህን። በራሴና በወንጌላን አብያተ ክርስቲያናት ህብረት ስም በመላው ዓለም ለሚኖሩ ኢትዮጵያውያን ክርስቲያኖች ወገኖቻችን እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል መታሰቢያ ቀን አደረሳችው እላለሁ። እኛ ወንጌላን አብያተ ክርስቲያናት አማኞች ብቻ ሳንሆን ይህንን በዓል የምናከብረው የኦርቶዶክስ አማኞች ወገኖቻችንም ካትሊካውያውንም በጋራ የምናከብረው ትልቅ በዓል ነው። አምላክ ስለሆነ የሰውን ልጅ ለማዳን ስጋ ለብሶ ተዋርዶ ወደ ዓለም የመጣበት ቀን ስለሆነ በመብልና በመጠጣት ስጦታ በመለዋወጥ ብቻ ሳይሆን በትልቅ ምስጋናና አምልኮ የምናከብረው ቀን ነው። አከባበሩን እስኪ በዚያ ይግለጡልን ፓስተር፣ እንዴት ነው የምታከብሩት? እንግዲህ እዚህ ከፈረንጆቹም ያገኘናቸው ልምዶች አሉና ልጆቻችን ከዛ ባገኙት ለእኛም ስለሚስማማ ድራማ በመስራት እንዴት እንደተወለደ እረኞች የመሳሰሉ ነገሮችን ከእግዚአብሔር ቃል እየጠቀሱ በዚህ መልኩ ነው የምናከብረው። ልጆቻችን እዚህ ስላደጉ የዚህን ሀገር ባህል ስለያዙ ከፈረንጆቹ ጋር ነው ደመቅ አድርገን የምናከብረው። ቢሆንም ግን ሀገራችንን አንረሳ ልባችን ሀሳባችን፣ ብዙ ነገራችን እዛ ስላለ እንኳን አደረሳችው እያልን መልካም ምኞታችንንም ደግሞ እንገልጣለን። በዓሉ በበለጠ አመቱ በተለይም ጌታችንን ኢየሱስ ክርስቶስን በሕይወታችን በኑሯችን እና በስራችን በምናደርገው ሁሉ የምናከብርበት ደስ የምናሰኝበትና ፈቃዱንና ሀሳቡን የምናከናውንበት እንዲሆንልን መልካም ምኞቴ እንገልጣለሁ። አመሰግናለሁ። የሰሜን አሜሪካ ወንጌላውያን አብያተ ክርስቲያናት ሕብረት

የኢትዮጵያ ገና ብዙውን ጊዜ ታኅሳስ ዘጠኝ አልፎ አልፎ በየአራት ዓመት 28 ቢሆንም የፈረንጆቹ ግን በቋሚነት 25 ዲሴምበር ላይ ነው። ለምንድን ነው ልዩ የሆነው? ከኢትዮጵያ ኦርቶዶክስ ተዋህዶ የቤተ ክርስቲያን ሊቃውንት አንድ የጋበዝኳቸውን እንግዳ ደህና አድርገው ጥርት ባለ ሁኔታ ገልጠውልኛል። በሙሉ ለማስተላለፍ ጊዜ የለኝም። አሳጥራለሁ ብዬ ደግሞ እንዳለበላሽ ስለ ሰጋሁ ለሌላ ጊዜ አስቀምጬ በአንድ ወቅታዊ ነጥብ ላይ ብቻ እንዲያተኩሩልኝ ጠይቄያለሁ። የክርስቶስ ወደ ዓለም መምጣት የአምላክ ሰው መሆን ለዓለማችን ምን አንደምታ ምን ትርጉም አለው? እንግዳዬ መጋቤ ሐዲስ ልውለ ቃል አካሉ የፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ ጽሕፈት ቤት ኃላፊና በሲያትል ዋሽንግተን የክብረ ቅዱሳን መድኃኔ ዓለም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪ ናቸው። እንኳ አደረሰዎ መጋቤ ሐዲስ። በቅድሚያ እስቲ ቀደም ሲል የጠቀስኩትን ነጥብ ያብራሩልን። አምላክ ሰው ሆነ፣ ወደ ዓለም መጣ፣ ከሰዎች ጋር ኖረ። ለዓለማችን ምን ትርጉም አለው? እንኳን አብሮ አደረሰን እንኳን ለብርሃን ልደቱ ሁላችንም አድማጮችንም በሰላም እግዚአብሔር አደረሰን። በእውነት ይህ በዓለም ላለውም ሕዝብ ለሚያምነውም ለማያምነውም በጣም ትልቅ የሆነ መልእክት ነው። በክርስትና ትምህርት የምናምነው ከሁሉም በላይ የሆነው እግዚአብሔር ሁሉን ቻይ የሆነውን ልጁን ወደ ዓለም እንደላከውና የእኛን ስጋ እንደለበሰ ነው የምናስበው። ስለዚህ በክርስቶስ ልደት የምናየው ፍጹም የሆነ መተሳሰብን፣ አንድነትን ብርቱ ደካማውን እንዴት እንደሚያነሳው የምናይበት ነው። በልደቱ ሰውና እግዚአብሔር አንድ ከመሆኑ በላይ መላእክትና ሰውም አንድ ሆነዋል፣ አብረው ነው የዘመሩለት። ስለዚህ በአሁኑ ወቅት አለማችን እንደሚታወቀው በጥቃቅን ነገር ሰው የሚለያይበት ጊዜ ነው። ሀብታሞች በሀብታቸው ባለስልጣኖች በስልጣናቸው ሌላውን መርገጥ እንደ ትልቅነት የሚያዩበት ጊዜ ነው። እግዚአብሔር ግን ያስተማረን ደካሞችን ወርዶ የእነሱን አካል ለብሶ ማዳን እንደሆነ መልካምነትን አሳይቶናል። ይህ ብቻ አይደለም፣ በክርስቶስ መላእክትና ሰው አንዱ ነው መዘመራቸው የሚያመለክተን ምንም አይነት የባህልም፣ የምንም የቋንቋም ዝምድና እንኳ ከሌላቸው ሰዎች ጋር በክርስቶስ የምናምን ሰዎች አንድ ሆነን መኖር እንደምንችል፣ መግባቢያችን ቋንቋችን አምላካችን እንደሆነ የሚያመለክት ነገር ነው። ከዚያም በላይ በሕዝብና በአሕዛብ መካከልም ያለውን ነገርም ስናይ ሰው በዘር እንዳይመካ ለምሳሌ ሌሎቹ በአብርሃም ልጅነታቸው በነ ዳዊት ልጅነታቸው በእነ ሰሎሞን ልጅነታቸው እንዳይመኩ ጌታችን የተወለደው እነዚህም ይልቁንም ትልልቅ የሚባሉትም አባቶች የነ ዳዊት አያቶች እነሴ የተገኙት ጣዖት ያመልኩ ከነበሩ ቤተሰቦች ከተመለሱ በኋላ ነው። የወደቀውን ለማንሳት የሰውን የተዋረደ ታሪክ ለማክበር ጌታችን እንደመጣ ነው የምናስበው እና ይህን መልእክት ለምንሰማ በይበልጥ ለኢትዮጵያውያን ይህ ብዙ ትምህርት ሊሆንን ይገባል። ጊዜ ስላገኘን፣ ገንዘብ ስላገኘን፣ ሀብት ስላለን፣ አቅም ስላለን፣ ጉልበት ስላለን በሌሎቹ ላይ መመካት ሳይሆን የሚገባን የወደቁትን ማንሳት እንደሆነ ትልቅነትን ከእግዚአብሔር ልጅ መገለጥ እንማራለን። እንዲሁም በጥቃቅን ምክንያት በስጋና በደም የተሳሰርን ሆነን ሳለን በተለያየ ምክንያት ከመለያየት ይልቅ ይህን ልደቱን ምክንያት አድርገን ሁላችንም አንድ ሆነን አገራችንን መስራት፣ ህዝባችንን ማስተባበር፣ ድሃዎቹን ማንሳት፣ የተራቡትን መመገብ፣ እርስ በርስ መተዛዘን እጅግ በጣም ያስፈልገናል። ስለዚህ የእግዚአብሔር ልጅ መገለጥ ለሰው ልጅ አብሮነት ለሰው ልጅ የደከመውን ማንሳት፣ ለሰው ልጅ የቅድስና ህይወት በጣም ትልቅ የሆነ መልእክት ያለው ነገር ነው ለማለት ነው። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። መልካም በዓል ይሁንልዎት። እግዚአብሔር ያክብርልኝ። ሁላችሁንም እንኳን ለብርሃነ ልደቱ አደረሳችሁ። እግዚአብሔር ያክብርልኝ። ድንግል ፈጣሪዋን ወለደችው፣ በጠቅለያም ተጠቅለለች የለምና ስፍራ ለእንግዶች ማረፊያ ግርግ ማስተኛችሁ በለከብቶች ማደሪያ ማደያ የህልምና ስፍራ ልንግዶች ማረፊያ ግርግ ማስተኛችሁ በለከብቶች ማደሪያ። የተከበራችሁ አድማጮቻችን ይህ ለዛሬ ታኅሳስ 29 2009 ዓ ም የገና በዓል ያሰናዳ ነው ልዩ ዝግጅት ነው። በድጋሜ መልካም በዓል እንመኛለን። ሁሉ ነገር ተመሳሳይ ሲሆን በዓል በዓል የመሽተቱ ሁኔታ ይቀራልና ደግሞም በገና ጨዋታ አይቆጡም ጌታ ይባላልና፣ ገና ባሕላዊም ይዘት አለውና እኔና ንጉሡ ተመካከርን። ተመካክረንም ስናበቃ አንድ ባህላዊ ዜማ ማሰማት ወደድን ማለቴ ነው። za fa te welela ma malleku sa shi marakhe rezalle wa garare be shi ya geril din kira ሸማው አምሮ በኛ ላይ እንደ ተስማማው፣ እንበልዛንኪራህ በደስታ ስሜት ዛሬ ቀናችን ይሁን አውድ አመት። አንድ ቀን አንድ አድማጫችን ደውለው ሲያበቁ ስለ ንጉሥ ያክሉ እንዲህ ነገሩ። ንጉሴ የነገሮች ወይም የንግግሮች ማጣፈጫ የቁም ነገር መቋጫ ነው አሉ። ነገሩ አድናቆት በመሆኑ ስለ ጓደኛ የተሰጠውን አስተያየት አክብሬና መስክኝ ተቀበልኩ። አጣፈጠም፣ ቋጨም፣ አሰረም፣ ፈታም። የዛሬ ልዩ ዝግጅቴን መደምደሚያ ለንጉሴ ሰጥቼዋለሁ። ንጉሴ ንጉሱ መስመር ላይ ይዞሃል፣ ነግሮኛል። እያደመጥከን ነው። እንኳን አደረሰህ። አመሰግናለሁ አዲሱ አንተንም፣ እንዲሁም ደግሞ መላውን የአሜሪካ ድምፅ ሬዲዮ አድማጮች ገንቢ የሆነ አስተያየት በየጊዜው ሳያቋርጡ የሚሰጡትን ሁሉ እንኳን ለብርሃነ ልደቱ አደረሳችሁ እያልኩ የመልካም ምኞት ገጸ በረከት መግለጫዬን ከወገቤ እንደው እንደ ሰባ ሰገል ሰዎች ከወገቤ ዝቅ ብዬ እናንተም ስም አቀርባለሁ። እግዚአብሔር ይስጥልኝ ስለ ምስጋናው። በነገራችን ላይ አዲሱ መቼም ጨዋታን ጨዋታ ያነሳዋልና ድሮ አባቶች ሲጫወቱ የሰማሁትን ነው። ራስ ወሌ ብጡል የግርማዊት እቴጌ ጣይቱ ወንድም ናቸው። አንድ ግብር አግብተው አንድ ተማሪ እንደው ብድግ አለ እና እንደው በግብሩ መሀል ጠጁንም ሁሉንም ነገር ወሳስዶ ብድቅ አለና፣ ያን ጊዜ እንግዲህ ድንገት ነው ቅኔ የሚሰጠው። እንደው ብድግ ብሎ ይዘርፋል። እንደ አሁኑ እንደው የፕሮቶኮል ሽም፣ የህዝብ ግንኙነት ምናምን የሚባል ነገር የለም። እንደመጣለት ነው አፍልሆ፣ የትምህርት አብነቱ ይገፋፋዋል እና ብድግ አለና እንደው ታላቁ ራስ ወሌ፣ አዳም የሰው መጀመሪያ ያላቸው አለ። ሊቃውንቱ ሁሉ ጸጥ ረጭ አለ። ይሄ ደግሞ ከየት የመጣ በየት በኩል የመጣ ተማሪ ነው? አለ ታላቁ ራሶ ላይ አዳም የሰው መጀመሪያ እንግዲህ አዳም የፍጥረት ሁሉ መጀመሪያ ነው ይባል የለ። ለዚህ ነው ይህ የመጨረሻውን ማዕረግ ሲሰጣቸው ነው። እንደው በእውነት ቅኔው ከመቀመጫ የሚያስነሳ ነበርና ቀጣው፣ ቅኔ ይጠፋዋል። ቅኔ እንግዲህ በቃል ነው ተቆጥሮ የሚዘረፈውም የሚነገረውምናው ታላቁ ራሶሌ አዳም የሰው መጀመሪያ ሲልሳቸውም ትኩር ብለው አሸጋግረው ተመለከቱትና፣ እንደ ጠፋው ሲያውቁ ግድ የለም ይበቃሃል በሉት። ይሄው በቂ ነው እንደ ሙሉ መወድስ ወስደነዋል ብለዋሉ ይባላል። ለምንድን ነው ቢባል፣ ከዚህ ከፍ እያለ ከሄደ እንዳያበላሸኝ፣ ሲሆን የሰው መጀመሪያ እንዳለኝ ብቀር ይሻለኛል። ይባላል ይባላልና፣ የእኔም እንደው የቅድሞ አድናቆት እንደው መሳብኝ ግዴን ለማይበዛብህም፣ ንጉሴ እንግዲህ አድማጭህን አመስግንሃል። እኛም ባንተ ስም እናመሰግናለን። እንግዲህ ወደ መስኮትህ ትቀጥል፣ እንግዲህ በዛው በጣም ደስ ይለኛል። አሴና በል አሴና፣ ገና አሴና በል አንድ ቀን ማታ ቤቴ ቁጭ ብዬ ለገና በዓል ከሌሎች ጊዜያት የተለየ ምን ዝግጅት ላቅር እያልኩ ከአይምሮዬ ጋር ስነጋገርና ስጨዋወት ስልኬ ጮኸ። ከአሜሪካ ነው አዲሱ አበበ ነበር። ወዲያው ከታዋቂዋ አርቲስት ዓለም ፀሐይ ወዳጆ ጋር በስልክ አገናኘን። ዓለም ፀሐይን እኔ አርቲስት ሳይሆን እመተውኔት ነው የምላት። ወዲያው አንድ ጥያቄ ጠየቁኝ ሁለቱም። ፍሬው ኃይሉ አሲናዬ አሲና ገናዬ እያለ በተለይ በዚህ በገና ሰሞን ይጫወታል። አሰና ምንድን ነው? ቃሉን አማርኛ መዝገበ ቃላት ውስጥ ብንፈልግ እንኳ አጣ ነው። እስቲ አንተ ይችን መልስ አሉኝ። ለትርጓሜው አልኩና እኔ ደግሞ መምህር ከሐሳይ ገብረ እግዚአብሔርን ጋበዝኩ። አሰና እንኳን ደስ አለን ለማለት የደስታ መግለጫ ነው። ያው ብስራት ስለሆነ ልደቱ ከዛ ጋር የተያዘ የመጣ ነው። ካህሳይ ልደት ነውና የገናም በዓል ነውና ጥቂት እንጨዋወት። ስለ ገናው ጨዋታ ስለ ሩሩ፣ ስለ ንጉሥ ሄሮድስ ብዙ ሕፃናትን ስለፈጀው የእሱ ጭንቅላት በሩር ይመሰላል ይላሉና ስለ እሱም በቅድሚያ ግን እስኪ፣ ስለ ሩር አጫውተን። ሩሩን በነገራችን ላይ ከዳቦ ጋር የተያያዘ ታሪክ ነው ያለው። ለጌታ ልደት ለመገኘት ገጸ በረከት ለማበረከት ሲሄዱ፣ ሄሮድስ ይሄን ያውቃል፣ መረጃ ነበረው። ሰላይ ላከ። የእነሱን ወታደር አስመስሎ የልብስ አይነት በመልክ በሚመሳሰል ወታደር ላከ። ሀሳባቸው ምን እንደሆነ ምናምን ለማወቅ ማለት ነው። ያ ሰላይ መሀል ሲገባ፣ ኮከቡ መንቀሳቀሳል እንቀሳቀሳል፣ ቀጥ አለ። ምንድን ነው ችግሩ? እንግዲህ የሆነ ችግር ተፈጥሯል። እንግዲህ ድሮ አባቶች ከንጽህና ከምናም ጋር ሰመ አንድ በደል የተፈጸመ ወይም የተፈጠረ ስህተት አለ ከመካከላችን። ስለዚህ ፍተሻ ይካሄድ። ስራው ወታደር ሲባል ወታደሩ ሲቆጠር አንድ ተገኘ። ሌላ ያሰላዩ አንገቱን ቆረጡትና በሰይፍ ያንን አንገቱን ተጫወቱበት። እንደገና ሩሩ ይባላል አንዱ አባቶች የሚሉት ማለት ነው። ሌሎችም ደግሞ የለም ድሮም ነበረ እዲያም ቆልማማ አዳለም የገና መጫወች አዱላ ዳዊትም እረጃኛ እያለ እንደዛ አይነት ዱላ ነበረ። የሚይዘው የዳዊት በትር ነው የምትባለው የገና መጫዋቸዋ ለእረኞች ለበግ ለማስቆም ምናምን በእግራ- በእግሯ ምናምን አድርገው ያችን ነው የሚይዙት እረኞች እና በዛም ይጫወቱ ነበረ። በቤተልሔምም ያን ሌሊት ሲጫወቱ እረኞች የነበሩት እሱን ነው የሚሉ አሉ። በብርሃን ሲበራ ማለት ነው መላእክት ጋር ሲዘምሩ። ስለዚህ ሁለት ምክንያት አለ ማለት ነው ለሱ የሚሰጡት አባቶች በተረፈ ሩር ሩር ሳይሆን ሩር ነው። ሩር የተባለበት ምክንያት እንግዲህ ከክትክታ ከተለያየ ነገር ሲሰሩ በእሳት ይለበልቡታል። ሩሯ እድሜ እንዲኖራት ነው። እነ ደስታ ተክለወልድ፣ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ያረረ ለማለት ነው ሩር። እሳት ስለሚጠውሱት ያረረ ለማለት ነው ሩር ይሉታል። ጥንግ የምትባለው ልጅነቷ በቆዳ በበሬ ቆዳ ስለምትሸፈን ነው። ሰው እንዳትጎዳ ተብላ ባለሙያ በስነስርዓት በቆዳ ትሸፈናለች ያቺን ጥንግ ትባላለች። እንግዲህ ያው እንደምታውቀው ድሮ ጥንጎ አእምሮሯ ከጨዋታ በኋላ ቤተክርስቲያኑ ነው የምትቀመጠው። ልደት ከተፈሰከ በኋላ ከሰዓት በኋላ ነው ጨዋታው። ተጫዋቾች በጥ ነው ነው የሚበሉት፣ አልበለዚያ ይሰድባሉ። ኋላ አላንቀሳቀስሽ ካላቸው በጥ ነው ነው የሚበላው። ይኸው አካሄዱን አረማመዱን እንደ ቃር ያለው ወጥሮ ሆዱን ትናንት ማታ የበላው ሽልጦ አላስረጠው አለ ከጎዱ ተሽጦ ይሉታል ትንሽ ስለዚህ መጥነው ነው የሚበሉት። ገበዙ ነው የሚያወጣት ያን እለት እንግዲህ፣ አንዴ ገና ታውቀዋለ። ባላባቶቹ ነገስታቱ፣ ካለ ንጉሱ ሁሉም ነው የሚወጣው። ገበዙ የቡድን አባቶች ያስረክባል። እነሱ ደግሞ መርቀው ባርከው መሀል ሜዳ ላይ ሆነው ያስጀምራል ማለት ነው ያስጀምሩ።

አንበል ይባላል ያው የእያንዳንድ ቡድን። በነገራችን ላይ ድሮ አስራ ሁለት አስራ ሁለት ነው የሚሆነው። የቡድኑ መሪ እንደማለት ነው አንበል። አሁን አንበል አይደለም፣ የድሮ አንበል ነው ይ ከዛ ስም አላቸው የእኛ አንበል ነው ስምም አላቸው ቡድኖች። ስም በሁለት መንገድ ይወጣል። አንድ ራስህ ታወጣለህ ለራስህ ግን ከደስ ማለት ለቡድንህ የቡድን ግን አብዛኛው ጊዜ ምንደ ያደረጉት በእጣ ነው የሚያወጧቸው። ምክንያቱም ስሞቹ ተቃራኒ ወይም ተነጻጻሪ መሆን አለባቸው። ለምሳሌ ከአንበሳ ከነብር ይባላል። ከገደል ከሸተል፣ ከአየር በራሪ ከምድር ተሽከርካሪ፣ ከነፋስ ከደመና ብረት ትባል በእጣ። ስለዚህ ይሄ ነፋስ ነው ይሄ ደመና ነው፣ ወይም ደግሞ ይሄ አንበሳ ነው ይሄ ነብር ነው ተብለህ ቡድን ይለያል ማለት ነው። ይሄም ያገለግለው አንድም ለመለ ሁለተኛ ዙሪያ ውን የገጠሙ የከበቡ ቆነጃጅ ሴቶች ያሉ ወጣቶች ግጥም በዛ ተንደድረው ግጥም ያወጣሉ ተሸናፊው ለአሸናፊው። ስለዚህ ስሙ ይታወቃል መጀመሪያ ማለት ነው። ካሳይ ግጥሙን ለሌላ ጊዜ እናቆየው ና ወደፊትም ጥምቀት አለ። ና እስቲ ወደሚቀጥለው ደግሞ እንሂድ። ዱላውም ብሎ ከተገኘ አይደለም የሚሰራው ብሳና፣ ላንፋ እነዚህ ተመራጮች ማለት ነው። ጭቦ ትለም ጤ ደግሞ የምትባላለች ለምሳሌ ትለብ የዘላለም ጤ ጎጥጓጤ ይላሉ የገና ዘፋኞች። ያቺ ጤ ምትለው ትንሽ ጉ እንትን አላችሁ ጉጣጉጥ ነገር አላትና ትጎዳለች፣ ይባላል። እሷ ግን አብዛኛው ጊዜ በቀላሉ የማይሰበርና ቀላል ነው የሚመረጠው። ለመሆኑ ከጨዋታው በኋላ ድግሱስ ምን ይመስላል? ጠላው፣ እንጀራው፣ እርዱ ሁሉ ምናምን ይኖራል እንግዲህ። ዘጠኝ ሰዓት ተጀምረው ፀሐይ ነው የሚለያቸው። ሲያቅትህ ነው ምታቀበው፣ ሰዓት የለውም። የገና ጨዋታ ግን እስከዛው ድረስ ግቡ ይቆጠራል። ካሳይ እንግዲህ ግቡ ከተቆጠረ በኋላ ደግሞ ያለውን ሌላ ጊዜ እንጨዋወተዋለን። በህመም ላይ ላሉት ሁሉ ፈውሱን፣ ምህረቱን እንዲሰጣቸው በእኔና በጓደኞች የስምየት ምየው እዚሁ ላብቃ ካም I see no, I see nothing. I see no, I see no, but can I go out? I I ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው የዛሬውን ልዩ ዝግጅት ያቀረብኩላችሁ አዲሱ አበበ ነኝ የመጀመሪያው ክፍል ተጠናቋል ንጉሱ ታምሬም አብሮኝ እያቀነባበረ ነው አንተም እንኳን አደረሳችሁ በልና ወደ ሙዚቃ ቃና እንሄዳለን አመሰግናለሁ አዲሱ በአሉን ለሚያከብሩት እንኳን አደረሳችሁ ላለው በዓሉ የደመቀ የደስታ እንዲሆን ለመላው የበዓሉ ተካፋዮች እንዲሆንላችሁ እመኛለሁ ዜር ስትልኝ ንጉሡ። የአሜሪካ ድምፅ ራዲዮ ጣቢያ የሙዚቃ ቃና ጽዮን ግርማ የምታዘጋጀው ይቀጥላል። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የገናም በዓል እያከበራችሁ ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ። ዛሬ እንደተለመደው የሙዚቃ ቃና በውጭ ቋንቋዎች የተዜሙ ዘፈኖችን ያካተት አይደለም። ሁለት ድምፃውያንን እዚህ ስቱዲዮ ጋብዘን ሁለቱም ድምፃውያን ኢትዮጵያውያን ናቸው። የሙዚቃ ምርጫዎቻቸውን ወደ እናንተ አድርሰው መልካም የገና በዓል ይሆንላችሁ ይሉናል። በመጀመሪያ ግን ገና ምን ማለት ነው? ሊቃውንት እንደሚተርኩት ከሆነ ገና የጽርቅ ቃል ነው ጄኔዮ ካለው የጽር ቃል የወጣ ሲሆን ልደት ማለት ነው። ብሔራውያን ሊቃውንትም ይህን ይዘው ገኒን ገኒኖት ካለው የግዕዝ ግስ ያወጡትና ንዑሳን ቀጽ አውጥተው ገናና የሆነ የክርስቶስ የልደት በዓል በማለት ይፈቱታል። በዛም ሆነ በዚህ ግን ልደት ማለት እንደሆነ ሊቃውንት ይመሰክራሉ። መጋቤ ሐዲስ ሮዳስ ታደሰ ናቸው። ስለ ገና በዓል ስያሜና ትርጓሜ ማብራሪያ ይሰጡኝ፣ በስፋት አነጋግሬያቸዋለሁ በነገው ምሽት ሙሉ ፕሮግራም ይቀርባል በዛሬው ምሽት ግን የሙዚቃ ቃና ካሉት ሁለት እንግዶች መካከል አንዱን ላስቀድም ድምፃዊ ደመረ ለገሰ መስመር ላይ አለ ደመረ ለገሰ በባህላዊ ዜማ በባህላዊ ዘፈኖችህ በጣም ትታወቃለህ በተለይ በዓል ሲመጣ በየቤቱ በየመንገዱ በየህንፃው በየሬዲዮ ላይ ዘፈኖች ይሰማሉ። ና ዛሬ ለሙዚቃ ቃና አድማጮቻችን በአሜሪካ ድምጽ ሬዲዮ ዘወትር ቅዳሜ በሚተላለፈው የሙዚቃ ቃና ላይ በእርግጥ አድማጮቻችን እንደተለመደው የእንግሊዝኛ ዘፈኖችን ነበር እየመረጥን የምናስደምጣቸው። ዛሬ ግን በገና በዓሉ ላይ ስለምንገኝ ደመረን እዚህ ስቱዲዮ መስመር ላይ በስልክ እንግዲህ ሩቅ አገር ለሩቅ ስለምንገኝ መስመር ላይ እየጋበዝ ነው። ለዛ ነው እና ደመረ እስቲ የእንኳን አደረሰ መልእክትህን ለአድማጮቻችን አስተላልፍልን። እንኳን አደረሳችሁ ለጌታችን መድኃኒታችን ኢየሱስ ክርስቶስ ልደት እንኳን በሰላም አደረሳችሁ መላ ኢትዮጵያኖች። ይችላለሁ እነሱ ነክዬ እንኳን አብሮ አደረሰን ብያለሁ። እንግዲህ አውደ አመት ሲመጣ ያው ደስ ይላል። ሁሉ ነገር ድባቡ፣ ቄተማው ሁሉ ነገር ይታወስሻል፣ የኩበቱ ሽታ እንግዲህ ስናድርግ ኢትዮጵያ ውስጥ ብዙ ባህሎች አሉ። እነሱን አክብረን ስናከብር አባቶቻችን ከእናቶቻችን ያየናቸው የተለያዩ ባህላቸው ባህሎቻችን ድባብ ያላቸው እና የሚያምሩ ናቸው። እኔም እንግዲህ በዚህ በዘፈን ዙሪያ ዘፈኑ የመነጨው ከበፊት ከምናያቸው እና ባህላችን ከሚያመነጫቸው የተለያዩ ባህሎች የመጣ ነገር ነው እና አውዳመት ሲመጣ ሁልጊዜ የእኛ ሙዚቃ በተለያዩ ሚዲያዎች ላይ ይሄዳሉ እና አውዳመት የመጣ ስርዓት ነጋሪዎች ናቸው ብዬ ነው ማምነው። እና በጣም ደስ ይለኛል። እንዳልከው እንግዲህ በርካታ ትዝታዎች ናቸው ሁልጊዜም በዓል ሲኖር የሚመጡት አመት ከአመት በዓል ስለሚኖር በየአመቱ ያለፈውን አመት እንዴት እንዳከበርክ ልጅ ሆነ እንዴት እንዳከበርክ ሁሉም ትዝታ ይዘው የሚመጡ ናቸው። አንተ ዘፈኖችን ስትሰራ እንደዚህ አይነት ከቤተሰብ ጋር የተያያዙ ትዝታዎች ተረት አድገህ ነው የምትሰራው ወይስ እንደ ሌላው ዘፈን በስነ ስርዓት ግጥም፣ ዜማ ተብሎ ተገጥሞ ነው የሚሰራው? እንግዲህ እነዚህ በዓሎች ከየትም አታመጫቸው በፈጠራ እና በብዙ በማሰብ የሚመጡ ነገሮች አይደሉም። በልጅነት እድሜያችን እያለን የምናያቸው የጥምቀቱን፣ የገናውን፣ የሩሩን፣ የሩር አጨዋወቱን ያንን ከምናየው ላይ ተመስርተን ነው ልጽፋቸው የምችለውና ዜማውም አንቺ ወዬ በአባት ሰል እየተባለ የተለያየ ቅኝቶችን እየተመረጠ ነ አውደ አመት አውደ አመት እንዲመስሉ የሚችሉ ዘፈኖችንና ግጥሞችን ከነባራዊ ሁኔታ ላይ ነው። ሌላ ኬትም አይመጡም። የችቦ አበራሩን፣ የዶሮ ወጡን፣ የዳቦውን ሽታ እነዚህ እነዚህን ተሞርኩዞ ነው ብዙ ጊዜ ግጥሞቻቸውን ስሰሚያቸው እነዚህን ነገር አንጸባርቀው ነው የሚያልፉት። ስለዚህ መሰረቱ ያው ባህሉና ኢትዮጵያዊነት ስሜት ያለው ነገር የምታገኘው በቃ ውረድ ብለሽ ከገጠር ልጆች በመሆናችን መጠን ከተጥሪቷ ኢትዮጵያ ብዙ አይነት ባህላዊ ነገሮች እናያለን። የተለያዩ ብሔር ብሔረሰቦች ያሉበት ሀገር ነው። ስለዚህ አውደ አመት የሚመስሉ ነገሮች ብዙ አሉ በሀገራችን። ና ከዛ ላይ ተመርኩዞ ነው የምንሰራው ማለት ነው። ዛሬ አንላቀቅም የሙዚቃ እቃን አብረን ነው የምንሆነው። አድማጮቻችን እንደ ሙዚቃ የለም እንዴ እንዳይሉን አንድ ዘፈን ከራስህ

Look how good i to be መጀመሪያ እንግዲህ ይሄ ዘፈን በጣም ሁሉም ሰው በበዓል የሚያስታውሰው ደስ የሚል ዘፈን ነው። ገጠር አካባቢ ነው የተወለድኩት የእሱን እናያለን ብለህ ጠቀስ አድርገሃል፣ እና እንደው የአንተን ልምድ ብንወስድ እኔ ለምሳሌ ድሬዳዋ ነው ተወልጄ ያደግኩት እና ድሬዳዋ የተለየ የባህል ሳይሆን እንዲሁ በዓል ሲመጣ በጣም ተሰብስቦ አብሮ መብላት ጎረቤት ከጎረቤት መጠራራት እንጀራውም ተጋግሮ ዶሮም ተሰርቶ አብሮ መብላት ነው እንጂ ለየት ያለ የገና በዓል አከባበር አልነበረም፣ እኔ ተወልጄ ባደግኩበት ሰዓት። እንዲ አንተ ተወልደህ ያደግከው የት አካባቢ ነው? ምን አይነት የገና በዓል አከባበር ነው የነበረው? አሁን እንግዲህ እኔ ተወልጄ ያደግኩት ባሌ ክፍለ ሀገር አጋርፋ ወረዳ ውስጥ ነው የተወልጄ ያደግኩት ከዛም አልፎ የገጠር ከተሞች ያሉ ጋለማ ሄበ ነው የሚባል ሀገር አለ። እኔ እዛን የተወለድኩት። እንግዲህ ምንድን ነው እኛ ሀገር አውደ አመቱ ሲደርስ፣ ገና ሲደርስ የገና ጨዋታ አለ። ገና ጨዋታ እንግዲህ እንደ አንድ ግሩፕ እንደ ኳስ ሜዳ አይነት ነገር ይፈጠርና ለጥ ያለ ሜዳ ላይ ግማሽ ወጣቶች በወድኛው ሳይድ፣ ግማሽ ወጣቶች በወዲያ ሳይድ የሆኑና እኛው ቀበሌ የወዲያኛው ቀበሌ ተብሎ ሩር ይሰራል። በስርአቱ የገና ዱላ ይሄ ቆልማማው ዱላ አለ እሱ ዳኛ ይኖረዋል በዳኛ ማከል ይጀመራል ያንን እንግዲህ ጎል አለው ግራና ቀኝ ያሸነፈው ቡድን ሆይ ያለና እየዘፈነ የተለያዩ ጭፈራዎችን እያደረገ ካሸነፈ አሸናፊ ቡድን እንደዛ እያደረገ ወደ መጣበት ቀበሌ የሚሄድበት ሁኔታ አለ ያኛው ተሸናፊውም ደግሞ እንደ ተሸናፊ ሆኖ በሁኔታዎች ተቆጭቶ ለሚቀጥለው አመት እልህና የተለያዩ ልጆችን አካቶ ለመጫወት ዝግጁ አድርገው በዛ ይለያያል። ይሄ ነው በኛ ጋር ያለው እነዚህ ጨዋታዎች አሁን አሉ። ለምሳሌ አንተ ለልጆች ይህንን ጨዋታ አሳይተሃል ወይም ይህን ጨዋታ ያውቃሉ ልጆችህ? በጣም የሚገርም ጥያቄ ነው። እንግዲህ ለልጆቻችን ለማሳየት ያው በስዕል ካልሆነ በስተቀር እንደ ዱሮ ያለውን ሙሉ ድባብ ለማሳየት በጣም አስቸጋሪ ነው። ብናሳይ ደስ ይለናል። ግን እንዳልኩሽ ይህንን ነገር በተግባርም ባይሆን በቲዮሪ በደንብ አሳይተን እና በተለያዩ ነገሮች ላይ መርኩዘን ለማስረዳት እንሞክራለን። ግን እንደዚህ ፕራክቲካሊ ለማሳየት በጣም አስቸጋሪ ነው። አዲስ አበባ እንደምታየው፣ ሆያ ሆየ ራሱ ለመባል በቀም ሆያ ሆየ የሚባልበት ሀገር ነው። እኔ ማቀው በአደኩበት ቦታ ሆያ ሆየ እንኳ ሲባል በዘመን መለወጫ በመስቀል ጎረምሶች ማታ ነው፣ ከብቶች ካስገባም በኋላ ነው። እንደገና አሁን እዚህ አዲስ አበባ መጥታች ስታይ ደግሞ በቀም ሆያ ሆየ የተባለ በየሰፈሩ የሚሄድበት ሁኔታ አለ። ሀሳቡ ነው። እንዲ ያለው ብዙ ነገሮች የመበረዝ ነገር አለ እንግዲህ በተቻለ መጠን እኛ የባህል የምንዘፍን ሰዎች የተለያየ ነገሮች ነገሮችን ልጆቻችን አሳይተን ለማለት እንሞክራለን። ደመረ በጣም አመሰግናለሁ ከኛ ጋር ቆይታ ስላደረግ። ስንሰነባበት ዝም ብለን አንሰነባበትም። አንድ ተጨማሪ የባህል ዘፈን የግዴታ እንደው የአውድ አመት መሆንም የለበትም። እንደው በጣም ደስ የሚለኝ ነው። ዛሬ በገና በዓሉ ዋዜማ አድማጮቻችሁ ቢያደምጡት ደስ የሚለኝ ነው። የሚልትለውን ዘፈን ጋብዘን ና እንሰነባበት። ይኸው እንደዚህ አድርጌን የዘፈንኩት እንደዚህ በድምፄ ነው የምጋብዛችሁ ብለን

They've all got the room, what do I look up at the batam, I don't have a bata, I don't got a bata. Imparated for the she told the made at Turbota, I a turbota, I si Yeah! እንደመረን በጣም አመሰግናለሁ። አሁን ደግሞ መስመር ላይ አንድ ሌላ እንግዳ አለኝ። አስገኘው አሽኮ ወይም አሰጌ በሚል ቅጽል ስሙ ይታወቃል። በተለይ ደግሞ ዴንዴሾ በተሰኘው ዜማው እጅግ ተወዳጅነትን አግኝቶለታል። በምሽቱ ዝግጅት እሱም መስመር ላይ አለ። እንኳን አደረሰ። የምንገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ስቱዲዮ ነው የሙዚቃ ቃና ፕሮግራም ጊዜ ላይ ነው የምንገኘው። እንግዲህ በዓሉ እንዴት አለፈ? ዛሬ በጣም በጣም ደስ ነው የሚለው። እኔም ያው ድባቡን ለማየት ወጣ ብዬ ነበር እና ምን ማለት ነው ግን እንደው ዴንዳሾ ትርጉሙ ምንድን ነው? የት አካባቢስ ባህል ነው ዴንዳሾ? ደቡብ ውስጥ ሀምሳ ስድስት ከሀምሳ ስድስት በላይ ብሔሮች አሉ ከዛ ብሔሮች ውስጥ ጋሞ የሚባል ብሔር አለ። ጋሞ ጎፋ የሚባል ዞን አለ። እዛ ዞን ውስጥ የጋሞ ብሔር ነው ሙዚቃ ነው። ስፔሲፊክ ኤሪያው አርባ ምንጭ ከተማ፣ ደራማሎ ወረዳ አካባቢ ሙዚቃ ነው። ስለ ፍቅር የተዜመ ነው። ስለ ፍቅር ነው። ገዳሞች አሉ እዛው አካባቢ ላይ እና አንድ አፍቃሪ ለ ፍቅረኛው በገዳሞች በተራሮች በወንዞች እየማለ ነው ፍቅሩን የሚገልጸው፣ እና ያንን ይዘት የያዘ የባህል ዜማ ነው። እስቲ ዘፈኑን እናዳምጠው። ትችላዋለህ እንደ በድምጽ አሁን እዚህ ካለ ሙዚቃ ተጫዋት ብለህ እሺ በማለዋ ጫፎ እስድሳናስ ብቻ እንዲዘገረ ጋኪዳሶ ጋሳናስ E hanno diretto pià po' il sedebè A dì zera Domme dè bè dè scempana Vi sce dì dai, vi sce ammà dà E ri dì dai, e Dèndà, dèndà ciò E per ammà lo ha già po' il sedebè sana E tu che da dà sana E pià po' il Taide zeide radome de pete trasparente Mishti Eli zeide ramata Vendà vendasho Ero ero Tama no va chapo isdi besana Di I don't believe in I do denda sabarga de alca sucia chez cada manca de carga os amancosa eroga tras <laughs> nana dakano tsashe guya ta mota ole potozumas madanna dis dombaza ga tsashe dara dis ele gabrielines kaqati tsike tai na ina nada sabis eroga tas gore eroga tu saudeta 100 tane eroga tas gore erogi saudeta 100 tane ela keloba kiswas o ye ushe manze entas yakadza nana pele sawachanta diszo haoma lara daphrodest mo fasolara toma tobadis sikodemos ku shar gajadis zalarabas ke factor na sikosi kesa ter otorona eroga tas kode eroga dosode tantsode የተከበራችሁና የተወደዳችሁ አድማጮች ስትከታተሉት የነበረው ዋሽንግተን ዲሲ ከሚገኙ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሙዚቃ ቃና ፕሮግራማችንን ነው። ዛሬ የገና በዓል በመሆኑ አጠር ያሉ የገና በዓል የዜማ ምርጫዎችን አስደምጠናችኋል። ሳምንት ግን መደበኛውን ፕሮግራም ይዘን እንመለሳለን። ዛ አሁን ስሰናበታችሁ እንዲሁ አልሰናበታችሁም። ለኢትዮጵያዊና ለኤርትራውያን አድማጮቻችን እንዲሁም ለመናው የክርስትና እምነት ተከታዮች መልካም የገና በዓል በዓል እንዲሆን እየተመኘን ኤርትራዊቷ ድምፃዊት ልዲያ ታረቀ አውደ ዓመት ስትል የተጫወተችውን ዜማ ጋብዤ ልሰናበታችሁ። በእኔ በኩል ደናደሩ መልካም የገና በዓል ይሁንላችሁ። በሰላምና በጤና ለሚቀጥለው ገና ያድርሰን ያደርሳችሁ። መልካም በዓል። I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am sorry i am የማጠቃለያ ዜና ላሰማችሁ። የኢትዮጵያ ክርስቲያኖችና በመላው ዓለም የሚገኙ የኦርቶዶክስ ክርስትና ምዕመናን የኢየሱስ ክርስቶስን የልደት በዓል ዛሬ አክብረው ውለዋል። ዩናይትድ ስቴትስ ፍሎሪዳ ግዛት ውስጥ በፎርት ላውንደር ዴል አውሮፕላን ጣቢያ ላይ ትናንት ከተፈጸመው ጥቃት በኋላ ጣቢያው ዛሬ በድጋሚ ለአገልግሎት ክፍት ተደርጓል። የፍሎሪዳ ፖሊስ ጥቃቱ በሽብር የተፈጸመ ይሁን አይሁን ገና እያጣራ መሆኑን አመልክተዋል። ማያሚ ከተማ የሚገኙት የፌዴራሉ የምርመራ ቢሮ ልዩ ባልደረባ ጆርጅ ፔሮ ለጋዜጠኞች በሰጡት ቃል በተጠርጣሪው ላይ ዛሬ ክስ እንደሚመሰርቱ አመልክተዋል። ተጠርጣሪው ሻንጣ በመረኪያ አካባቢ ትናንት ከሰዓት በኋላ ተኩስ ከፍቶ አምስት ሰው መግደሉና ስድስት ሰው ማቁሰሉ ተዘግቧል። ሶሪያና ቱርክ በሚዋሰኑበት አንድ ጣቢያ ላይ በፈንጂ የታጨቀች ተሽከርካሪ ባደረሰችው ጉዳት ቢያንስ አርባ ሰው መገደሉን የሆስፒታሎችና የእርዳታ ሰራተኞች አስታወቁም። እስራኤል ለተባበሩት መንግስታት ድርጅት ከምትከፍለው አርባ ሚሊዮን ዶላር ስድስት ሚሊዮኑን መቁረጧን አስታወቀች። ይህ ክፍያ በፍልስጤም ጉዳይ ለሚሰሩ የመንግስታቱ ድርጅት ተቋማት ይደርስ የነበረ መሆኑን በመንግስታቱ ድርጅት የእስራኤል ኡርክ አመልክቷል። ማጠቃለያ ዜናው አበቃ። አብራችሁን ስለቆያችሁ እናመሰግናለን። መልካም በዓል። ጤና ይስጥልኝ። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት የሚያሰማው የዛሬ ፕሮግራም እዚህ ላይ አበቃ። ደግመን ደጋግመን እንዳልነው አሁንም መልካም የልደት በዓል ይሁንላችሁ። በቀሪው ሰዓት ነገ ከምሽቱ 3 ሰዓት እንገናኛለን። ተናደ